ከኢኮኖሚው ዓለም አፍሪካውያን መንገድ ላይ ናቸው። አንዴ ከሰሃራ በረሃ ሻገር ሲሉም ከሜዲትራንያን ባህር ሞት አድፍጦ ቢጠብቃቸውም አላመነቱም። በሊቢያ ገበያ እንደ ባሪያ ቢሸጡም ከመከራ አሻግረው አውሮፓ አለ ያሉትን የሥራና የገቢ ዕድል የሚያማትሩት ጥቂት አይደሉም። በዓለም አቀፉ የፍልሰት ድርጅት መረጃ መሠረት እንኳ 1831 ኢትዮጵያውያን፣ 1983 ኤርትራውያን፣ 14539 ሶማሊያውያን እና 1776 ደቡብ ሱዳናውያን ስደተኞች በሊቢያ ይገኛሉ። አብዛኞቹ ጦርነትና ግጭት የሚሸሹ የተሻለ የሥራና የገቢ ዕድል ፈላጊ ወጣቶችም ናቸው። አውሮጳውያን በበኩላቸው ባህር አቋርጠው ተገን የሚጠይቋቸውን መቀነስ መቆጣጠርም ይሻሉ። ለዚህ ደግሞ የአውሮፓ ህብረት የውጭ ጉዳይ ተጠሪዋ ፌዴሪካ ሞግሄሬኔ ምስክር ናቸው። ስደትን እንሻለን። ነገር ግን ደህንነቱ የተጠበቀ ህጋዊ፣ በፈቃደኝነት የሚደረግና በአግባቡ ቁጥጥር የሚደረግበት እንዲሆን እንሻለን። የአፍሪካ ስደተኞች ሜዲትራኒያን ባህርን ከመሻገራቸው በፊት ኒጀርና ቻድን በመሳሰሉ አገሮች በሚዘጋጁ የተገና መልካቾች መጠለያ ጉዳያቸውን መጨረስ አንደኛው መንገድ ነው። የዚህ እቅድ ባለቤት የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን ናቸው። ኢትዮጵያን በመሳሰሉ አገሮች በሚገነቡ የኢንዱስትሪ ፓርኮች ስደተኞች ስራ እንዲያገኙ ማመቻቸት ሌላው ነው። ኢትዮጵያ አዲስ አበባ ላይ ይፋ ያደረገችው ሁሉን አቀፍ የስደተኞች ማዕቀፍ በምሳሌነት ይጠቀሳል። ከዓለም አቀፉ ማህበረሰብ ጋር ይፋ በተደረገው እቅድ ከሚሰሩት ስራዎች መካከል በኢትዮጵያ ለሚገኙ ስደተኞች የሥራ ዕድል ይፈጥራሉ የተባሉ ሦስት የማምረቻ ማዕከላት ይገነባሉ። የአውሮጳ ኮሚሽን በበኩሉ የአፍሪቃ እና የአካባቢውን አገሮች ከልማት እርዳታ ባሻገር ዘላቂ መዋዕለ ነዋይን ለማገዝ አዲስ ዕቅድ ይፋ አድርጓል። በአውሮጳ ኮሚሽን 4.1 ቢሊዮን ዩሮ ድጋፍ የሚጀምር ሲሆን የውጭ መዋዕለ ነዋይ ዕቅድ የሚል ስያሜ ተሰጥቶታል። ካፒታሉ በሚቀጥሉት ሦስት ዓመታት ወደ 44 ቢሊዮን ዩሮ ያድጋል ተብሎ እንደሚጠበቅ የተዘጋጀለት ሰነድ ይጠቁማል። ቶርስተን ኤቨርቤክ የአውሮጳ ኮሚሽን የውጭ መዋለ ንዋይ ጽሕፈት ቤት ኃላፊ ናቸው። በአጋሮቻችን አገሮች የስራ ዕድል በመፍጠር ህዝቡን መርዳት እንችላለን። ይህ አገሮቹ እንዲያድጉ እጅጉን ጠቃሚ ነው። እቅዱ ለአውሮፓ ህብረት ኩባንያዎች ብቻ የታለመ አይደለም። የመዋለ ንዋይ አቅማቸውን ለማሳደግ በአጋር ሀገሮች ያሉ ኩባንያዎችንም ይረዳል። የምንሰራውም ከአውሮፓ ባንኮች ጋር ብቻ አይደለም። ከአፍሪቃ ልማት ባንክ ጋር ቅርብ ትብብር አለን። በዚህ አዲስ እቅድ ድጋፍ ለማግኘት የሚችሉት በአፍሪካ አሊያም የአውሮጳ ጎረቤት ተብለው በተለዩ አካባቢዎች በስራ ላይ የሚውሉ ፕሮጀክቶች ናቸው። ግልጽ፣ ዘላቂ ልማት እንደዚሁም ለወጣቶችና ሴቶች የስራ እድል መፍጠር የሚችሉ መሆንም ይገባቸዋል። የመዋዕለንዋይ የስራ እቅዳቸውን የሚያቀርቡ ኩባንያዎች የአዋጭነት ጥናት ማቅረብ አለባቸው። ዘላቂነትና ጤናማ የገበያ ውድድር ከመመዘኛዎቹ መካከል ይጠቀሳሉ። ፌዴሪካ ሞጌሪኒ ከጠንካራ ግለሰቦች ይልቅ ጠንካራ ማህበረሰቦች ላይ አተኩረናል ብለዋል። በደካማ ሀገሮች በተመረጡ የፖሊሲ ዘርፎች ለመዋለን ዋይ ዋስና እናቀርባለን። እቅዱ በዘላቂ ልማት ጠቃሚ በሆኑ ዘርፎችና ችግሮችን መቋቋም የሚችሉ ማህበረሰቦች በመገንባት ላይ ያተኩራል። ምክንያቱም በተደጋጋሚ ሰላምን ማሸነፍ የሚችሉ ጠንካራ ማህበረሰቦችን ችላ ብለን ጦርነትን ማሸነፍ የሚችሉ ጠንካራ ሰዎች ላይ ትኩረት እናደርጋለን። የአሁኑ ግን ተስፋ ብቻ ሳይሆን የተግባር ስራ ስራ ነው። ተግባራዊው ዕቅድ በአዲስ አበባው የተግባር አጀንዳ እና የአየር ንብረት ለውጥ ጉባኤ የታቀዱ ዘላቂ የልማት ግቦች ላይ ያተኩራል። እቅዱ ሦስት ምሰሶዎች አሉት። የመጀመሪያው ለመዋለንዋይ ዋስትና ማቅረብ፣ ስጋትን መጋራትና የገንዘብ ድጋፍና ብድርን በማጣመር ዘላቂ ልማትን መደገፍ ነው። እቅዶቹ ገቢራዊ በሚሆኑባቸው አካባቢዎች የሚገኙ የመንግስት ቢሮዎችን፣ ጥቃቅን አነስተኛና መካከለኛ ኩባንያዎች የተሻሉና አዋጪ የመዋለ ንዋይ እቅድ እንዲያበጁ ቴክኒካዊ እገዛ ማቅረብ ሁለተኛው ምሰሶ ነው። በሶስተኛው ምሰሶ የመዋለ ንዋይና የንግድ ስራን ለማሳደግ የሚያግዙ ውይይቶች በፖለቲከኞቹና የግሉ ዘርፍ መካከል ይካሄዳሉ ተብሏል። የግልና የመንግስት መዋለ ነዋይን በማገዝ የእድገት ማነቆችን መፍታትና መደበኛ ያልሆነውን ስደት መግታት የዚሁ ዕቅድ ዋነኛ ግብ ነው። የአውሮፓ ሕብረት የውጭ ጉዳይ ተጠሪዋ ፌዴሪካ ሞጌሪኒ የሁለት ወገን ጥቅም እንዳለው ተናግረዋል። ሁላችንንም የሚጠቅሙ መፍትሄዎች ለማምጣት የሚያስችል መንገድ እንዳለ ተመልክተናል። የሜዲትራኒያንና የአፍሪቃ ሀገሮችን ከተመለከታችሁ ያልተነኩ እምቅ አቅም አላቸው። ጥሩ ትምህርት ተምረው የተመረቁ ወጣቶች ነገር ግን ጥሩ የስራ እድል አላገኙም። ከፍተኛ በጎ ፍቃድ ቢኖራቸውም የሚገባቸውን ቦታ ለማግኘት ጥረት ላይ ናቸው። እምቅ አቅም ባላቸው ሀገሮች መስራት የሚፈልጉ ኩባንያዎችና ድርጅቶች ደግሞ በአውሮፓ ይገኛሉ። ነገር ግን አለመረጋጋት፣ የመሰረተ ልማት እጦት፣ በአንዳንድ አካባቢዎች ደግሞ የጸጥታ ስጋት ገጥሟቸዋል። የአውሮጳ ኮሚሽን በአዲሱ እቅድ አምስት የሥራ ዘርፎችን ለመደገፍ ለይቷል። ዘላቂ የኃይል ልማትና ግንኙነት፣ የአነስተኛና መካከለኛ ኢንተርፕራይዞች የገንዘብ አቅርቦት፣ ዘላቂ ግብርና፣ በገጠራማ አካባቢዎች የሥራ ፈጠራና የእርሻ ንግድ ስራ ዘላቂ ከተሞችና የዲጂታል ልማት እነዚህ ዘርፎች ናቸው። የአውሮጳ ሕብረት ዓለም አቀፍ ትብብርና ልማት ኮሚሽነር ኔፈን ሚሚካ እንደሚሉት ፈታኝ ወደሆኑ አካባቢዎች ሄደው ለመስራት የሚያመነቱ ኩባንያዎችም ይበረታታሉ። ከዚህ ቀደም ወደ አፍሪቃ ወደ ደሃ ሀገሮች አሊያም ስራ ለመስራት አስኪ ወደሆኑ ሆኑ አካባቢዎች ያልሄዱ መዋለንዋይ አፍሳሾችን ለመደገፍ እንፈልጋለን። ከዚህ በተጨማሪ የአውሮጳ ኩባንያዎች ባልተሰማሩባቸው የስራ ዘርፎች ተጨማሪ መዋለንዋይ ለመደገፍም እንሻለን። የምንፈልገው በአፍሪቃ የምርት ሰንሰለት እሴት መጨመር ነው። ለአፍሪካ ፕሮዳክቲቭ ፌዴሪካ ሞጌሪኒ የአፍሪቃ ሀገሮች በድህነት በመሰረተ ልማት እጦት በከፉ የአስተዳደር ፈተናዎች በሙስናና አንዳንድ ጊዜም በግጭት ምክንያት የሰው ኃይልና የተፈጥሮ ሀብታቸውን ስራ ላይ መዋል እንደተሳናቸው አላጡትም። አብዝተው መዋለ ነዋይ በሚፈልጉ ደካማና ከሌሎች አገሮች አኳያ ስራ መስራት አስቸጋሪ በሆነባቸው አገሮች የግሉ ዘርፍ እንዲሳተፍ መጋበዝ እንዲህ በቀላሉ የሚሳካ አይመስልም። እቅዱ ድጋፍ የሚደረግለት በፈረጠመው የአውሮፓ የገንዘብ አቅም ብቻ አይደለም። ፌዴሪካ ሞጌሪኒ እንዳሉት የመዋለ ነዋይ አቅም፣ የልማት እርዳታ፣ ዲፕሎማሲያዊ ግንኙነት ጭምር ስራ ላይ ይውላሉ። እቅዱ ዝም ብሎ ገንዘብና ማስተማመኛ አይሰጥም። ብዙ ጊዜ ባለወረቶች የሚያሰጋቸው የገንዘብ ጉዳይ ብቻ ሳይሆን የሚሰሩበት ነባራዊ ሁኔታ፣ የሕግ አሰራር፣ ሙስናና የጸጥታ ሁኔታ ጭምር ነው። በየሀገሮቹ ያሉ ኤምባሲዎቻችን፣ አምባሳደሮቻችን ባለውረቶቹንና ስራዎቻቸውን እንዲያግዟቸውና መሬት ላይ እገዛ እንዲያደርጉላቸው እናደርጋለን። ፖለቲካዊ ግንኙነታችን ስራዎቹ በሚሰሩባቸው አገሮች ለስራ ያለውን አመችነት ለማሳደግ ያግዛሉ። ግለሰቦች አሊያም ኩባንያዎች የድጋፍ ጥያቄ ማመልከቻቸውን በድረገጽ ማቅረብ ይችላሉ። በአፍሪቃ ያሉት ደግሞ የአውሮጳ ኮሚሽን በሚመርጣቸው የፋይናንስ ተቋማት በኩል ነው። አድማጮቻችን፣ የዛሬው መሰናዶ በዚሁ አበቃ። ጤና ይስጥልኝ።